محبر سباب، محبر سباب. <تصفيق> <تصفيق> رمضان السبت، لا رمضان, رمضان،, رمضان. አህላን ቢከ ረመዳን ረመዳን ረመዳን በሩን ከፈት አድርገው ሲገቡ የእጣኑ ጭስ የቤቱን ማዕዛ አውዶታል። በጠረጴዛው፣ በግርግዳው፣ በመሬቱ ምንጣፍ ዙሪያ ሁሉ የረመዳንን ጾም ድባብ የሚያሳዩ ምልክቶች ይታያሉ። የረመዳን የአፍጥር ሥነ ሥርዓትን ለመታደም የሄድንበት የሜልበርኗ ነዋሪ ወይዘሮ ነጁም አብደላ ከሶስት ሴት ልጆቻቸው ጋር በመሆን የኢትዮጵያዊነት የእንግዳ አቀባበልን ነበር ያሳዩን። ወደ ቤታቸው ስዘልቅም ከሳሎናቸው፣ ከዚያም ከጓዳቸው እንድገባ አብሪያቸውም፣ ከምንጣፋቸው እንድቀመጥ ያዘጋጁትንም እንድቋደስ ነበር ያደረጉት። ከሁሉም በላይ ወይዘሮ ነጁም ከኔ ጋር ለማውጋት አረፍ ሲሉ አውስትራሊያ ተወልደው ያደጉት ሶስቱ ሴቶች ልጆቻቸው ለማፍጠር የሚያስፈልገው ምግብ እየደረደሩ እየጠበሱ እያሟሟቁ ወዲያ ወዲህ ይሉ ነበረ። በሃይማኖት መለያየታችንንም ከግምት ውስጥ አስገብተው ለእንግዳቸውም እንዲሁ በተለየ መልክ ነበር ምግብ ሰርተው አዘጋጅተው የጠበቁኝ። ለዚህም ለሌሎች ባህልና ሃይማኖት መጠንቀቅን ያሳዩበትን ምግባር ሊያስመዘግባቸው ይገባል። የአፍጥር ሰዓቱ ደርሶ በሾርባ ጾማቸውን ከፈቱ በኋላ ቀሪው ምግብ እየተቋደስን ቤታቸው ወደ ተገኘንበት ወጋችን ገባን። ለመሆኑ በሴቶች እይታ ረመዳን እንዴት ይቃኛል? የመጀመሪያው ጥያቄ ነበረ። ወይዘሮ ነጁምም እንዲህ ሲሉ መልሰውልኛል። ረመዳን ያው ለሴት ልጅም ትልቅ ነው ለወንዱ ትልቅ እንደሆነ፣ ግን የተለያዩ ነገሮች አሉ። በሴቶች ላይ የወር አበባ፣ መውለድ፣ ማጥባት፣ ያ ሁሉ ነገር ፍቃድ ይሰጣል። ግን እንከፍላለን፣ ያው አንጾምም ለሁል ጊዜ ሳይሆን እንከፍለዋለን። ትልቁ ችግራችን ምንድን ነው? እኛ ኢትዮጵያውያኖችም ሆን ሆንን ሌሎችም ሴቶችም ምግብ ስንሰራ ጊዜን አንጠቀም በትክክል ከፍጡር በፊት ዱዓ መደረግ አለበት። እነሱ እነሱ ነገሮች አንዳንድ ጊዜ ያመልጡናል። ያው እያዘጋጀን እያለን ዋዛን ሊልብን ይችላል። ለዚህ ሰዓት አጠቃቀምን ብናሻሽል ጥሩ ነው፣ ላለው እንዳያመልጠን ማለት ነው። ምክንያቱም ብዙ ምንዳ ያላቸው ነገሮች አሉ። ቁርአን መቅራትም ቢሆን ዱዓ ማድረግም ቢሆን ቁጭ ብለን ካላህ ጋር የመገናኘት ያን ያን ነገሮችን ብናደርግ ሊለየን የሚችለው እኛ ሴቶችን ያ ነው ነው ምለው በማዘጋጀቱም ያው ልጆችም ካንች ጋ ናቸው ሁሉ ነገር ግን እንዳየሽው እዚህ ሁላችንም አንድ ላይ ነው የምናደርገው። የእርሶ ልጆች ምናልባትም አደግ አደግ ያሉ ስለሆኑ ይሆናል ኪችን ውስጥም ሆነው ሲያዘጋጁ እርስዎን ሲረዱን ያየሁትና፣ ይህ ደስ ይላል። እርሶ እረፍት ይሰጣል። በተለይ ደግሞ እርሶ ስራ ላይ የሚውሉ እናት ኖት። ከሰአት አጠቃቀም ጋር ከስራ ውሎ መጥቶ ተሯሩጦ መጥቶ ሾፕ አርጎ ምግብ ማብሰሉ ምን ያህል ጫና አለው? እኔ ለነገሩ ልጆች ከትንሽነትም ጊዜ ጀምሮ ሁሉን ነገር ተምረዋል። እኔ ብቻ ስላለኋቸው አንድ ነገር በህይወቴ ላይ ቢመጣም ልጆቹን አዘጋጅቼ ልሂድ የሚል ነገር ነበረ ውስጤ። ምንድነው የማደርገው ሁሉን ነገሮችን አስቀድሜ ያስተካክላቸዋል። እንዳየሾው እንግዲህ አራት ሴት ነው ያለው። እኔ ነኝ ታናሻቸው ቤት ውስጥ እና እነሱ የመጣው ቀድሞ ዝግጅቱን ይጀምራል። ሁል ጊዜ ያው ከፍጡር በፊት የተወሰነ ሰዓት እንደርሳለን፣ ተረዳተን ፍጡራችንን እናስተካክላለን። ሌላው ያየሁት ነገር ልጆት ምግብ ይዛ ወደ ውጭ ስትወጣ ይቻታለሁና ለማን ነበር ሲላክ የነበረው ምግብ ውስጥ ጎረቤት ነው ችግር የለውም ። ነጭም ቢሆኑ ለነገሩ አንድ ጎረቤት አለችኝ ሶማሌ። ግን ለነጮቹም እልካል፣ ቻይኒዞችም አሉ እልክላቸዋለሁ። እና ያው አብሮ የመካፈል ጎረቤት ሙስሊም ሆነ አልሆነ አይደለም፣ ጎረቤት ነው የተባል ነው። እና የጎረቤትን ሀቅ ለመጠበቅ ልክ ፍጦር ሰዓት ሲደርስ እልካለሁ። እንዳየሽውም፣ እነሱም ያላቸውን ይልካሉ። የተወሰኑት ኤዥያኖች ቢሆኑ ያውቃሉ ሀገራቸው ረመዳን ረመዳን ይላሉ። ግን እኔ በር እያንኳኳ ልጆቼ፣ የሚገርምሽ ነገር ልጆቼ ኖ ይሉኛል። ኖ ማም ፕራይቬሲ ነው። እኔ ምንም የሚያገባኝ ነገር የለም እላቸዋለሁ። እኔ እሱን ነው መጠብቀው በር እያንኳኳው ረመዳን እነግራቸዋለሁ፣ ረመዳን ስለሆነ ሼር እንድታደረጉ ይቀበሉኛል። ደስ ብሏቸውም አንዳንዶቹ እንደውም በሚቀጥለው ቀን የሆነ ነገር ካፕ ኬክ ወይ ምናምን ይገዙና ያመጣሉ። ይሄ ደግሞ ዒድ ሲሆን ደግሞ እያንዳንዳቸው ሰሃን ስዊት አስተካክዬ ጠዋት ለጎረቤቶች ያድዬ ነው የምሄደው፣ ሰላት እና ያቃሉ። ይጠብቃሉ፣ የሚገርምሽ ነገር ይጠብቃሉ። ይወዱታል ደግሞ ምግባችንን እንደዚህ ነው ባህላችንን። እንደዚህ ካላሳየናቸው እነሱም የሚያደርጉት ነገር ስለሆነ፣ እኔ ግን በቃ እንደውም እዚህ ሰፈር ብትገቢ ይሻልሻል። ጎረቤቴ ዛሬ ቤቶን ያለ ነው። እርሱም እያፈጠሩ ከልጆች ጋር ያየነውና አቀራረቡ ደስ የሚል ነው ፍራፍሬው ጭማቂዎች፣ የተጠባበሱ ነገሮች፣ ራይስ አለ፣ ብስኩቶች አሉ። ና ዛሬ ለአድማጮቻችን ከአንዱ ወይ ሁለቱ አይነት አሰራር ቢነግሩልን ደስ ይለናል። በረመዳን ሰዓት ከሚበሉት እና ከዚህ ውስጥ እርስዎ የትኛው ነው ለአድማጮቻችን ብናጋራ ብለው የሚሉት ቢያንስ ሰርተውም እንዲሞክሩት ቤታቸው እንትን ባጃን ልናገር። ለምን አሁን ክርስትናም ጾም ላይ ስለሆኑ ክርስቲያን ወገኖቻችን ወንድሞቻችን እህቶቻችንም ሰርተው መብላት ይችላሉ እና ባጅያ በሽምብራ ነው የሚሰራው። ሽምብራው ይዘፈዘፍና ለአንድ ቀን ውሃው እየተቀየረለት ለአንድ ቀን ይዘፈዘፋል። ከዛ በመፍጫ የድንብላል ቅጠል ትንሽ ካፕሲ ከማድረግበት አለው። እኔ ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርትም፣ ነጭ ሽንኩርትም፣ ቃሪያ እና ባሩ አንድ ላይ ይፈጫል። እኔ የማዘጋጀው ለወሩ ለረመዳን ነው ስለምሰራ ግን፣ ያው ሰው እንደፈለገ መጠን ማዘጋጀት ይችላል። አ ከዛ በቃ በቃ እየቀነስኩ እየቀነስኩ ፍሪዘር አስገባዋለሁ። ጠዋት ስራ ከመሄደ በፊት አንዱን አውጥቼ እሄዳለሁ። ያው ይጠበሳል ማለት ሲጠበስ እንቁላል ትንሽ ሰልፍራይዚንግ ዛሬ ግን አንቺ ስለምትመጪ ሰልፍራይዚንግ አድርገንበታል፣ እና ተጠብሶ ይበላል ማለት። አሁን ይሄ ለልጆች ለምሳም መውሰድ ይቻላል። በዒሽ በምን ይጠቀለልና ከሰላጣ ጋር በጣም ቆንጆ ነው። ፍሪዝም መደረግ ይችላል። ተጠብሶ ፍሪዝ መደረግ ይችላል እና ከዛ አውቶ ኤርፍራየር ካለ ወይ ደግሞ ኦቭን ማሞቅ ይቻላል። መጠበቅ ልጨምርላቸው። አንድ አይነት ሳይዝ ነው ኳስ ኳስ ይመስላሉ። አንድ አይነት ሳይዝ ነው። ምንድን ነው ሁለት ብርጭቆ ዱቄት ፉርኖ ዱቄት፣ ትንሿ ማንኪያ እርሾ፣ አንድ ትልቁ ማንኪያ ስኳር፣ እንቁላል አንድ ሀባ፣ እርጎ አንድ ማንኪያ። ይሄ ዳቦ ቄቤ የለም ትንሽ በተር ይደረግ እና ለብ ባለው ውሀ ነው እንትን የሚባለው የሚቦካው እና ዱቄት ወተት ካለይ ጨምርበታለሁ። እሱም በወፍራም ይመታል። በወፍራሙ ከተቦካ በኋላ ይቀመጣል። ያው ኩፍ ሲል ምንድነው የማረገው? ይሄ ፓይፖ የለም በሱ ወይንም በማንኛውም ላስቲክ ጨምረሽ ከታች ቀደሽ ዘይት እጅሽን አስነክተሽ ስትቆርጪ አንድ አይነት ሳይዝ ይሆናል። ከተጠበሰ በኋላ ሲወጣ ከላይ አይተሽ ከሆነ እንደዚህ ያፈሰስንበት ነበረ። ኖርማሊ ሲሮፕ እና ሄል አንድ ላይ ተፈልቶ ነው የማደርገው። ግን እነሱ በቢስኮፍ ይወዳሉ። የሚቀባው የለም፣ እንደ ኑቴላ የለም ቢስኮፍ እሱን ትንሽ ታቀልጭና ከላይ ማፍሰስ ነው። ያየሁት ነገር ሾርባና የተመታ አብሽ በሾርባው ላይ ተደርጎ ነው። እና ለምንድን ነው ይሄ የሚደረገው? ሾርባና አብሽ እንዴት ነው የሚሄደው? የበሰለ ነገር እና ያልበሰለ ነገር እንዴት ነው የሚሄደው? ይሄ አብሹ ሁልባ ነው። አሰራሩ ተዘፍዝፎ ዘፈዝፎ ያለች ትንሽ ከላይ ነው የሚበተነው ነው። አይበጠበጥም። ሲዘፈዘፍ እና ራሱ ታች ይቀመጣል። ይወርድና እሱን በቃሪያ ነጭ ሽንኩርት ቀይ ሽንኩርት የድንብላል ቅጠል አብሮ ይመታ። ትንሽ ባሮ ካለ ቤት ውስጥ ይመታና በደንብ ነጭ ሲሆን ነው። ሎሚ ትንሽ ይደረግበታል እና እንደ አቼቶ ማለት፣ አቼቶ ሎሚ ይደረጋል ነበር። ሾርባ እና ሆር ድርቀት ምናምን አይኖርም። እንጾማለን ገባሽ። ከብዙ ነገሮች ጋር ተለያይተናል እና ያው ያጣፍጠዋል፣ ያባላል ጾሙ የዋለ አንጀት። ቃሪያው ነጭ ሽንኩርቱ ትንሽ አይጣላም። ትንሽ ነው፣ አይሰማም። ራሱ ብትቀምሽው ራሱ አይሰማሽም። በጣም ትንሽ ነው ለጣዕም እንጂ የሚያቃጥል አይደለም። በዚህ በረመዳን የሙስሊሙ ህብረተሰብ፣ ቀደም ሲል ሴቶችን ብለናል። በአጠቃላይ ግን እንዳለ የእስልምና እምነት ተከታዮች በተለየ ሁኔታ የሚያደርጉት ነገር ምንድን ነው? በረመዳን ጾም በረመዳን ጾም የተለየ ነገር የምናደርገው ተራዊሕ ሰላት እንሄዳለን። መስጊድ ከእሻ ሰላት በኋላ ተራዊሕ ሰላት እንሰግዳለን። መስጊድ ውስጥ ማለት ነው። አዎ፣ ያቺ በረመዳን ውስጥ የምናደርጋት ነገር ነው። ሌላው ነገር ሰደቃ እናበዛለን፣ ቁርአን መቅራት ይበዛል። ሌላው ጊዜ የምትሳነፊው ብትሳነፊ ራሱ ይሄኛው ግን በጣም ብዙ ምንዳ ስላለው ሁሉም ሰው እንግዲህ ወገቡን አስሮ ነው እና ያው እንደምታውቂው ደግሞ ጾም ድሃውንም ለማስታወስ ነው የሚጾመው እና ዲሲፕሊንም ነው ጾም። አሁን በብዛት ሰው ሊጾም የሚመስለው ከምግብና ከመጠጥ ነው አይደለም። ዓይን ይጾማል፣ ጆሮ ይጾማል ነው አፍ ይጾማል፣ አፍንጫ ይጾማል፣ ሁሉ ነገር ይጾማል። እና ያንን ፈተና ነው አብሶ በነጭ ሀገር ለሚኖር ሰው በጣም ፈተና ነው። ብዙ ነገሮች አሉ እና አንዳንድ ጊዜ ለነጮቹ ራሱ አይሰሙም። ግን አናሳ የምላለው ገባሽ? እንደ አንድ ነገር ወይ በፓርኪንግ ወይ በምን ትጋጭ እና አናሳይም አናሳይም፣ እላለሁ ማለት እኔ ጾመኛ ነኝ በሉ ነው ያሉት ነቢያችን ሰለላሁ አለይሂ ወሰለም። ብትጣሉ፣ እንዲህ አይነት ነገሮች ቢፈጠሩባችሁ መልሳት ትስጡ እኔ ጾመኛ ነኝ በሉ ነው የተባለው። ስለዚህ አናሳይም እላለሁ፣ ተናድጄም አናሳይም እና ያቺ ናት የምትፈለገው ኮንትሮል ማድረጉ እንግዲህ ወይዘሮ ነጂም እርሶ ለስፔስ የአማርኛ ቋንቋ ፕሮግራም ዝግጅታችን እንግዳ አይደሉም። ከዚህ በፊትም እንዲሁ እንግዳ ሆነው ቀርበው ነበረ። በተለይ ደግሞ በሴትነት በጠንካራ እናትነት ወይ የሚታወቁ ኖት ና እናትነት ከስራ ጋር ከትምህርት ጋር እንዴት አደረጉት? አሁን በቅርቡ ደግሞ ከፍተኛ ትምህርት ወትን ያጠናቀዋል ና እስኪ ስለሱ ደግሞ ትንሽ ንገሩን። እውነት ነው። ልጆችን እኔ ብቻይን ነው ያሳደግኳቸው። እጅ አልሰጥም ለምንም ነገር። እና አንድ ነገር ደግሞ ማድረግ ካሰብኩኝ አላቆምም። ለልጆችም ሮል ሞዴል መሆን እንፈልጋለሁ። እና ያው 15 ዓመት ሙሉ ለኮሚኒቲ ብዙ ነገር አድርጌ ያለው አድርጌ ያለው አይባልም፣ ግን የትም ቦታ ተፈልጌ አታጭኝም አለሁኝ። ገዛ ሲፈልግ ሰው ልጅ ይሄ ሰው እንዲ ያርጎኛል ወይ እንደዚህ አልልም፣ መገኘት ነው። እና ከዛ በኋላ ደግሞ አሁን ኮቪድ ከመግባቱ በፊት ልጆቼ ሲያድጉልኝ እርስ በራሳቸው መወሳሰድ ሲጀምሩ ደግሞ ያቺ ትምህርቴ የህልሜን እንትን ለማለት ዩኒቨርሲቲ ገባው። ያለፈው አርብ ግራጁዌሽን ነበር። ኖቬምበር ላስት ይር ነው የጨረስኩት። ድግሬ ነስጃ አለው። አዲስ ነገር ነው። እና ያው ለኮሚኒቲ እንግዲህ በዚህ ደግሞ ሌላ ደግሞ ጥቅም እንዲኖረኝ እጸልያለሁ። ልክ ነው። አራት ልጆች እናት መሆን ብቻ እናት ሆኖ ማሳደግ ልጆቹንም፣ እንዳየኋቸው ስነስርዓት ያላቸው ልጆች ናቸው እና ትልቅ ነገር ነው። ይሄ የእርሶ ትልቅ ጥረት እንደሆነ ያስታውቃል። እንግዲህ ቤተሰቡስ ምን ይመስላል? ልጆቹ ምን ደረጃ ላይ ደረሱ? ልጆቼ ልጄ አገባ ትልቁ። የምትቀጥለዋ ሴት ናት። እሷ ዩኒቨርሲቲ ናት ዩኒቨርሲቲ እየተማረች ነው። ከእሷም ታናሿ ዩኒቨርሲቲ ናት። ትንሿ ልጄ የአስራ አንድ ክፍል ተማሪ ናት። እናት ናት የምታሳድግ ልጆችን ያባትን አስፈላጊ ቢሆንም ግን እናት ጋር ነው ብዙ ጊዜያቸውን ልጆች የሚያሳልፉት እና ልጆች አንቺ እንዳሳየሻቸው ነው። ልጄ ይኸው ተነስቶ የራሱን ህይወት ይዟል። ዛሬ ለእኔ የጠቀመኝ ነገር የለም። አሁን ደግሞ ልጆቹ ነሲባቸው አላህ ካመጣው ይሄዳሉ። ግን ተምረው ነው ሁሉን ነገር፣ ሁሉም ኩሽና ያውቃል፣ ቤቱን ያውቃል፣ ሁሉ ነገር፣ ሃይማኖታቸውን፣ ሁሉም ነገር አንቺ ነሽ ጋይድ የምታደርጊያቸው እና አልሐምዱሊላህ። እሱ ነው ለዚህም ያደረሰኝ። አልሐምዱሊላህ ለሁሉም ደግሞ ለሴት በሙሉ ዛሬ እኔ ብቻዬን ነኝ የማሳድገው ምናምን የሚሉ ሴቶች በፍጹም ብቻቸው አይደላችሁም። ፈጣሪ የያዘ ሰው ብቻውን አይደለም። ፈጣሪ ሁል ጊዜ ከጎን ካለ ምንም እና እድል ነው። አንዳንድ ሰው ብዙ ነገር ይላል። የኛ ሰው እኔ የማምነውን ነገር ያጠነከረኝ ነገር እሱ የጻፈው ነው። እሱ ያለው ነው። ገብቶሻል? የሚሆነው እና ፈጣሪ ጻፈው አልሆነም። እኔ ልጆችን ማሳደግ ጀመርኩ። አልሐምድላ እንዳየሻቸው ነው እንግዲህ። ተመስገን ነው ያመጡልኝን ሀዲያ። ግራጁዌሽን ቀን እኔ ራሴ ያስለቀሰኝ ልጆች ናቸው። ገና አልደረሱም። ገብቶሻል? ይሄ ነው ሀቢበት እንኳን ደስ ያሉት። ለብዙ እናቶች ምሳሌ የሚሆኑ እናትኖት ወይዘሮ ነጁም፣ ለእርሶም ለልጆችም፣ ለሀገርም ለኢትዮጵያንም ምሳሌ የሚሆን ነገር ነው ያደረጉት። ወይዘሮ ነጁም በጣም ነው የምናመሰግነው ቤቶትን ክፍት አድርገው ልምዶትን ባህሎችን፣ አመጋገቦች እንድንጋራ ስላደረጉን እጅግ በጣም አመሰግናለሁ ወይዘሮ ነጁም አብደላ። በኤስቢኤስ የአማርኛ ቋንቋ ስም ጾሙም ተፈቶ ደግሞ ለኢድ እንዲያበቃችሁ ምኞቴ ነው። እግዚአብሔር ስጥልን። እናመሰግናለን። እኔም በጣም አመሰግናለሁ። ኤኒታይም የፈለግሽበት ቀን ቤቱ ቤትሽ ነው፣ መምጣት ትችያለሽ። እዚህ ደግሞ አንድ ቤት ፈልግልሻለሁ እና በጣም አመሰግናለሁ። ለሁሉም ለእስልምናም ለክርስትናም ሃይማኖት ጾም ተጀምሯል። ሁላችንም እንጸልይ፣ ለሀገራችን እንጸልይ፣ ዱዓ እናድርግ፣ ሙስሊሙም ክርስቲያኑም። እንግዲህ አገር ሲኖር ነው የሰው ልጅ እዚህም እኮ ከዚህ ቦታ ነው የመጣ ነው እንላለን፣ በመኖሩ ነው። ስለዚህ በዱዓ ሁላችንም በሃይማኖታችንም እንደሚለው ዱዓችንን እያረግን ለሁላችሁም ኸይሩን እመኝላችኋለሁ። አመሰግናለሁ። መቶ ማፍጠር የፈለገ ወንድሞቼ፣ እህቶቼም ዌልካም። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።